የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ወስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት የካቲት 5 2016 ዓ ም መሰናደው ጀመረ።

በመራዊ ቢያንስ 45 ሲቪሎች በመንግስት ኃይሎች መገደላቸውን ኢሰመኮ ገለጸ። መረጃዎች የምናሰባሰብበት መንገድ የምናጣራበት መንገድ በጣም ጠበቅ ያለ ነው። ስለዚህ መሪ ያልተጠናከረ እንደዚሁም በጣም ያልተመሳከረ ነገሮች ጉዳይ በተመለከተ ወደ ህዝብ ማናወራ ሚስሊድ የሚያደርጉ ነገሮች ማናደርግ ስለዚህ እኛ የምናደርጋለን አሁን እስካሁን በደረስንበት ደረጃ

የሚሆኑ ሰዎች በስም የተለዩ ህገወጥ በሆነ መልኩ መገደላቸውን አረጋግጧል።

የሰማችኋቸው የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዲሬክተር ዶክተር ሚዛኔ አባቴ ናቸው። በዚህ ዙሪያ በምሽቱ ዘገባ ይኖረናል። ይህንና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዜናዎችና ዘገባዎችን ይዘናል። ሰላም ጤና ስጥልን። የተከበሯቸው አድማጭ ተመልካቾቻችን እንደምን አመሻችኋል? የምሽቱን መሰናዱ በመምራት አብሬያችሁ የምቆየው ኤደን ገረሞኒን። ጽዮን ግርማ ዋና አዘጋጇ ናት። ንጉሱ ታምሬ ስርጭቱን በመህንድስና ይከውንልናል። ከመላው የአሜሪካ ድምጽ የስቱዲዮ ባ

ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩ አሁን ከአለም ዙሪያ ወደተሰባሰቡ ዜናዎች እመራችኋለሁ። ጥናስጥልኝ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበድ ነኝ። በቅድሚያም ርዕሶችን ዩናይትድ ስቴትስ ምክር ቤት ለዩክሬን ለእስራኤል እና ለታይዋን የዘጠና አምስት ነጥብ ሶስት ቢሊዮን ዶላር እርዳታ አጸደቀ።

ከባይደን ጋር የተወያዩት የዮርዳኖሱ ንጉሥ ለጋዛ የዘላቂ ተኩስ አቁም ጥሪ አሰሙ የሚሉት ይገኙበታል። አሁን ወደ ዝርዝሩ የዩናይት ስቴትስ ምክር ቤት ለዩክሬን ለእስራኤልና ለታይዋን የ95.3 ቢሊዮን ዶላር እርዳታ አጽድቋል። የዩናይት ስቴትስ

እንደ ራሴዎች ምክር ቤት ለአንድ ሳምንት ያህል የዘለቀ ክርክር ካካሄደና ዩናይትድ ስቴትስ በውጭ አገራት ያላትን ሚና አስመልክቶ በተለይ በሪፐብሊካን ፓርቲ ውስጥ እየጨመረ የመጣውን የፖለቲካ ልዩነት ካስተናገደ በኋላ ነው የ95 ነጥብ 3 ቢሊዮን ዶላሩን እርዳታ ያጸደቀው። ለዩክሬን የታቀደውን የ60 ቢሊዮን ዶላር ድጋፍ አጥብቀው የተቃወሙ አነስተኛ ቁጥር ያላቸው የሪፐብሊካን ፓርቲ ምክር ቤት አባላት

ዩናይትድ ስቴትስ ይህን መሰል ከፍተኛ መጠን ያለው እርዳታ ወደ ውጭ ሀገራት ከመላኩ አስቀድማ በራሷ ችግሮች ላይ ትኩረት ማድረግ አለባት የሚለውን የተቃውሞ መከራከሪያ በማሰማት ሌሊቱን ሙሉ የምክር ቤቱን መድረክ ተቆጣጥረው አሳልፈዋል። ይሁንና በምክር ቤቱ ያሉ የዲሞክራት ፓርቲ አባላት በሙሉና ለዩክሬን የሚሰጠውን እርዳታ ማቋረጥ ወይም ዩክሬንን ቸል ማለት የሩሲያውን ፕሬዚዳንት ቭላዲሚር ፑቲንን ይበልጥ ሊያጠናክርና

የአገራችንን ብሔራዊ ደህንነትም አደጋ ላይ ሊጥል ይችላል የሚል መከራከሪያ ያሰሙ የተወሰኑ የሪፐብሊካን ምክር ቤት አባላት ድጋፋቸውን በመስጠት የእርዳታ እቅዱን አጽድቀዋል። ከባይደን ጋር የተወያዩት የዮርዳኖሱ ንጉሥ ለጋዛ የዘላቂ ተኩስ ስምምነት ወይም የተኩስ አቁም ጥሪ አሰምተዋል። የዮርዳኖሱ ንጉስ አብዱላ ሁለተኛ

ለስድስት ሳምንታት የሚዘልቅ የተኩስ አቁም ጥሪ እያሰሙ ካሉት የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ጋር ከተነጋገሩ በኋላ ነው። በጋዛ እየተካሄደ ላለው ጦርነት ማብቂያ ሙሉ የተኩስ አቁም የሚጠይቀውን ጥሪያቸውን ያሰሙት። ንጉስ አብዱላ በተገኙበት በዋይት ሀውስ የተናገሩት ፕሬዚዳንት ባይደን በበኩላቸው እስራኤል እግረኛ ጦሯን ልታሰማራ እየተዘጋጀች ባለችበት በደቡባዊ ራፋ ያሉት ሲቪሎች ጥበቃ ሊደረግላቸው ይገባል ብለዋል።

የ81 ዓመቱ ባይደን የታጋቾችን መለቀቅ ያካተተና ሰፊ ይዘትም ያለው ቢያንስ ለስድስት ሳምንታት የሚዘልቅ የተኩስ አቁም በሚደረስበት ሁኔታ ላይ አገራቸው የሰራጭ መሆኗን ጠቁመዋል። የዮርዳኖስ ንጉሥ በበኩላቸው እስራኤል የራፋውን ወታደራዊ ዘመቻ ጨርሶ መጀመር እንደሌለበት እንደምታምን ገልጸዋል። አሁን ዘላቂ የተኩስ አቁም ውል ነው የሚያስፈልገን

ይህ ጦርነት ማብቃት አለበት ያሉት ንጉስ አብዱላ ሐማስ ባለፈው መስከረም 26 እስራኤል ላይ ያደረሰውን ጥቃት ተከትሎ የተጀመረውን ጦርነት ለማስቆም ሙሉ የሰላም ስምምነት እንዲደረስ ደጋግሞ ሲወተውቱ ቆይተዋል። ከዚያ ጥቃት በኋላም ከባይደን ጋር ፊት ለፊት ተገናኝተው ሲነጋገሩ የአሁኑ የመጀመሪያቸው በሆነው በዚህ ውይይት የዮርዳኖሱ ንጉሥ ሌላ ሰብአዊ እልቂት ማስከተሉ የማያጠያይቅ ነው ያሉት የእስራኤል የራፋ ወታደራዊ ዘመቻ ዝም ብሎ

ቆምን ልናየው የሚገባ አይደለም እንዲቀጥል ማድረግም አንችልም ሲሉ በአጽንኦት ስጋታቸውን ገልጠዋል። ሙሉ የተኩስ አቁም ጥሪ የማቅረቡን ሀሳብ በተደጋጋሚ ሳትቀበል የቀረችው እንዲሁም እስራኤልን የምትደግፈው ዩናይት ስቴትስ በአንጻሩ ታጋቾች ሊለቀቁ የሚችሉበት የአጭር ዘለቄታ ያለው የተኩስ አቁም ስምምነት ጥሪ ስታሰማ ቆይታለች።

ሆኖም በባይደን ባለፈው ሳምንት እስራኤል በጋዛ እያካሄደች ያለውን ወታደራዊ ምላሽ ከሚገባው በላይ ነው ሲሉ ቁልፍ አጋራቸው በሆነችው እስራኤል ላይ ጠንከር ያለ አቋም ሲይዙ ታይተዋል። በተዛመደ ሌላ ዜና በደቡባዊ ጋዛ ያለው የተባባሰው ጦርነት ጋዛ የሚገኘው የአውሮፓ ሆስፒታል መጨናነቅ እና በቂ አቅርቦትም

እንደሌለው የዓለም ጤና ድርጅት አስታወቀ። የዓለሙ ጤና ድርጅት አያይዘውም ከሁለት መቶ የሚበልጡ ሰዎች ተጠልለው እንደሚገኙና ከሁለት ሺ የሚበልጡ ሰዎች ተጠልለው እንደሚገኙና ከሁለት መቶ በላይ የሚሆኑ ታካሚዎች አገግመው ለመውጣት ዝግጅ መሆናቸውን፣ አስተማማኝ መጠለያ ቦታ ባለመኖሩና የሚሄዱበት በማጣታቸው ግን መቸገራቸውን አመልክቷል። እንደ ደብልዩኤችኦም ገለጻ ሆስፒታሉ አገልግሎት መስጠት እንዲችል ቀጣይነት ያለው ድጋፍ ይፈልጋል።

ባይደን ለምርጫ ዘመቻቸው ሲሉ የቲክቶክ ተጠቃሚ ሆኑ። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ከትናንት በስቲያ እሁድ የ26 ሰከንድ ርዝማኔ ባለው የቪዲዮ መልእክት አርፍደው ነው ቲክቶክን የተቀላቀሉት። የፕሬዚዳንቱ የቲክቶክ ተጠቃሚነት ወሬ የተሰማው አጫጭር የቪዲዮ ምስሎች ማጋሪያው ማኅበራዊ ትስስር መድረክ ከቅርብ ዓመታት ወዲህ

በአብዛኛው በሪፐብሊካን ፓርቲ ወገኖችና በባይደን አስተዳደር ጭምር በዩናይት ስቴትስ መንግሥት ከፍተኛ ትችት ሲሰነዘርበት ከቆየ በኋላ ነው። በቻይናው ኩባንያ ባይት ዳንስ ንብረት የሆነው ቲክቶክ በርካታ የዩናይት ስቴትስ ፖለቲከኞች የቤጂንግ የፕሮፓጋንዳ መሳሪያ ነው የሚል ክስ ሲቀርብበት የቆየ ነው። ይሁን እንጂ ኩባንያው ውንጀላውን አጥብቆ ያስተባብላል። በባይደን የምርጫ ዘመቻ ስለሚወጣው የእሁዱ የቪዲዮ

ከዲሞክራት ፓርቲ ወገን የሆኑት የ81 አመቱ ፕሬዚዳንት ባይደን ከፖለቲካ ነክ ጉዳዮች እስከ ዩናይት ስቴትስ እግር ኳስ የፍጻሜ ዋንጫ ውድድር በተለያዩ ርዕሶች ዙሪያ ያላቸውን ሀሳብ በጨዋታ ለዛ ሲያነሱ ያሳያል። ሱፐር ቦል በመባል የሚታወቀው የውድድሩ ፍጻሜ ጨዋታና የተለየ ትኩረት ለሚስበው ዘንድሮ በተሰየመው ድምፃዊ አሸር በተመራው የጨዋታው አጋማሽ ትርኢቱ የቱን ያህል

ትሪቱ የቱን እንደሚመርጡ ተጠይቀው ጨዋታውን መመልከት ሲሉ መልሰዋል። ባይደን የኮከብ የፖፕ ሙዚቃ አቀንቃኟ ቴይለር ስዊፍት ዝነኝነቷን ተጠቅማ እርሳቸውን ለመጥቀም የጠነሰችው ምስጢራዊ ውጥን አለ የሚለውን የቀኝ አጥባቂዎች የሴራ ወሬ አስመልክቶም ለተጠየቁት ብመልስ ችግር ውስጥ እገባለሁ ሲሉ በጨዋታ ገልጠውታል። በእሁዱ ቪዲዮ ማብቂያም በመጪው ፕሬዚዳንታዊ ምርጫ

ማንን ይደግፋሉ ራስዎን ወይንስ የሪፐብሊካኑን ተፎካካሪ ዶናልድ ትራምፕን ለሚለው ጥያቄ ትቀልዳለህ ሳቅ ብለው መለሱ ባይደንን ብለዋል። ክቡራትና ክቡራን አድማይ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት

ዓለም ዙሪያ ለተሰባሰቡት ዜናዎች አሉላ ከበደን አመሰግናለሁ። በመከታተል ላይ የምትገኙት በ22

በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት የካቲት 5 2016 ዓ ም መሰናዷችንን ነው። አብራችሁን ስለሆናችሁ እናመሰግናለን። የምሽቱን ዝግጅቶች እየመራው አብሬያችሁም ቆየው ኤደን ገረመ ነኝ። ጽዮን ግርማ ዋና አዘጋጇ ናት። ንጉሱ ታምሬ ስርጭቱን በምህንድስና ይከውንልናል። አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን ናት። ሲሳ አሸናፊና ግርማ ደገፋ ደግሞ የምስልና ድምጽ ቅንብሩን የሚከውኑልን

ባለሙያዎች ናቸው። ሁላችንም አብራቸውን ታመሹ ዘንድ በአክብሮት እንጋብዛለን። ለዕለቱ ወደ ያዝነው ነው አብይ ርዕስ ከመሻገራችን በፊት መሰናዷችንን እናስታውቃችሁ። እንግዲህ አሁን ሀምሳ ስድስት ምናምን ገብቷል። በብላክ ማርኬት መቶ ስድስት አስራ ሰባት ሆኗል ይባላል። ስለዚህ ምንድን ነው ገበያው የኑሮ ውድነት በዛው አይነት ነው ያደገው ማለት ነው። ብዙ ሀገሮች ካረንሲያቸውን ዝቅ አድርጎ በሚባሉበት ጊዜ የሚታየው ውጤት የዚህ ያክል አጥጋቢ አይደለም።

አስቀድማችሁ የሰማቿቸው የኢኮኖሚና ኢንቨስትመንት አማካሪውን አቶ ያሬድ ኃይለ መስቀልን ሲሆን የተከታዩ ደግሞ የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ ናቸው። የብር መግዛት አቅም ማዳከም ወይስ ምርታማነትን ማሳደግ በሚል ርዕሰ ጉዳይ ላይ የሰጡትን ሀሳብ ነው የተቀነጨበ ነው ያሰማ ናቸው። በሁለተኛው አጋማሽ በንግድና ምጣኔ ሀብት ክፍለ ጊዜያችን ሙሉ ዝግጅቱ ወደ እናንተ ይደርሳል። አሁን ለዕለት ወደያዝ ነው አብይ ርዕስ እንሻገር።

በመራዊ ቢያንስ 45 ሲቪሎች በመንግስት ኃይሎች መገደላቸውን ኢሰመኮ ገለጸ። የመራዊ ከተማን ጨምሮ በአማራ ክልል ሶስት ስፍራዎች ባለፈው ጥር ወር በትንሹ 66 ሰዎች በመንግስት ኃይሎች እንደተገደሉ የኢትዮጵያ የሰብአዊ መብቶች ኮሚሽን አስታውቋል። በመራዊው ጥቃት ለፋኖ ድጋፍ አድርጋችኋል በሚል ከተገደሉት ቢያንስ 45 ሲቪሎች በተጨማሪም የፋኖ አባላት ናቸው በሚል የተጠረጠሩ ሰዎችም እንደተገደሉ ኮሚሽኑ ጨምሮ አስታውቋል። የጸጥታ ኃይሎች ከህግ ውጭ

ይቅርታ፣ በጸጥታ ኃይሎች ከህግ ውጭ የተገደሉ ሰዎች ቁጥር ከፍ ሊል እንደሚችልም የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዲሬክተር ዶክተር ሚዛኔ አባተ ጠቁሟል። ኬኔዲ አባተ ዝርዝር ዘገባ አለው።

የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከሁለት ሳምንታት በፊት በሰሜን ጎጃም ዞን መርአዊ ከተማ ቢያንስ 45 ሰላማውያን ሰዎችን የመንግስት የጸጥታ ኃይሎች ለፋኖ ድጋፍ አድርጋችኋል በሚል ምክንያት ከህግ ውጭ መግደላቸውን ገልጿል። የእነዚህን ሲቪሎች ማንነት ማረጋገጥ እንደቻለም ኮሚሽኑ ዛሬ ማክሰኞ የካቲት 5 ቀን 2016 ዓ ም ባወጣው ጋዜጣዊ መግለጫ አስታውቋል። ግድያው በከተማዋ የተፈጸመው ጥር 20 ቀን 2016 ዓ ም በመንግስት የጸጥታ

ሰላሳ ኃይሎችና በፋኖ ታጣቂዎች መካከል ከጠዋቱ 12 ሰዓት ገደማ ጀምሮ ውጊያ መካሄዱን ተከትሎ እንደሆነም አመልክቷል። ዶክተር ሚዛኔ አባተ የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዲሬክተር ናቸው። የእኛ እንግዲህ መረጃዎች የምናሰባስብበት መንገድ የምናጣራበት መንገድ በጣም ጠበቅ ያለ ነው። ስለዚህ ያልተጠናከረ እንደዚሁም በጣም ያልተመሳከረ ነገሮች

ጉዳይ በተመለከተ ወደ ህዝብ ማናወጣ ሚስግድ የሚያደርጉ ነገሮች ማናደርግ። ስለዚህ እኛ ምናደርጋለን አሁን በደረስ በደረስንበት ደረጃ ወደ አርባ አምስት የሚሆኑ ሰዎች በስም የተለዩ ህገወጥ በሆነ መልኩ መገደላቸውን አረጋግጠናል። ከዚህ በተጨማሪ ግን አሁን እንዳልኩ ውጤታዎችን እያጣራ ነው

ቁጥሩ ከዚህ ሊያሻቅብ እንደሚችል ደግሞ የሚያመላክቱ ነገሮች አሉ። እነዚህ እንግዲህ ኮንፎርም ስናረግ ስናረጋግጥ እንደዚህ የምንደርስበትን ለህዝቡና ለመንግሥት ይፋ እናደርጋለን ማለት ነው። በተጨማሪም የፋኖ አባላት ናቸው በሚል ተጠርጥረው የተያዙና ለጊዜው ብዛታቸውን ለማረጋገጥ ያልተቻለ ሰዎች በተመሳሳይ ሁኔታ በመንግሥት የጸጥታ ኃይሎች ከህግ ውጭ መገደላቸውን እስካሁን ባደረገው ክትትል እንዳረጋገጠ ኢሰመኮ አስታውቋል። በመንግሥት ኃይሎች ከተገደሉ ሲቪሎች መካከል ለቀን ስራ በጠዋት

ከቤታቸው ወጥተው ድንገት ተኩስ ሲከፈት በአንድ ቦታ ተጠለው የነበሩ 18 ሲቪል ሰዎች እንደሚገኙ ከምስክሮች ማረጋገጡን ኮሚሽኑ አመልክቷል። በምዕራዊ ከተማ ቀበሌ 02 አካባቢ በተለምዶ ሚሌኒየም ተብሎ በሚጠራ ሰፈር ደግሞ አንድ የጠፋ አባልን ሲያፈላልጉ የነበሩ የመንግስት የጸጥታ ኃይሎች በፍለጋው አልተባበሩም ያሏቸውን 8 ሲቪል ሰዎችን መግደላቸውንና 12 የባጃጅ ተሽከርካሪዎች በመንግስት የጸጥታ ኃይሎች መቃጠላቸውን

ማኞችን ዋቢ በማድረግ ኮሚሽኑ በመግለጫው ጠቅሷል። በሌላ በኩል በምስራቅ ጎጃም ዞን ሸበል በረንታ ወረዳ የእድ ውሃ ከተማ ጥር 10 ቀን 2016 ዓ.ም በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የተኩስ ልውውጥ ተካሂዶ ታጣቂዎቹ ከተማዋን ለቀው ከወጡ በኋላ ቤት ለቤት በተደረገ ፍተሻ እንዲሁም በመንገድ ላይ የተገኙ ሴቶችን ጨምሮ ቢያንስ 15 ሰዎች በመንግስት የጸጥታ ኃይሎች ከህግ ውጪ መገደላቸውን ይፋ አድርጓል በሌሎች ሁለት ሰዎች ላይ

አካል ጉዳት መድረሱንም ኮሚሽኑ አክሎ ገልጿል። በተያያዘ በምዕራብ ጎጃም ዞን ቋሪት ወረዳ ወይ በይኒ ቀበሌ አብስራ ተብሎ በሚጠራ አካባቢም ጥር 6 ቀን 2016 ዓ ም ለወታደራዊ ቅኝት በአካባቢው ተሰማርተው የነበሩ የመንግስት የጸጥታ ኃይሎች ቤት ለቤት ባደረጉት አሰሳ ስድስት ሲቪል ሰዎችን ከየቤታቸው አውጥተው ከህግ ውጭ እንደገደሏቸው ከአካባቢው ምስክሮች አረጋግጫለሁ ብሏል። ከሌሎች አካባቢዎችም መሰል የግድያ ጥቆማዎች ለኮሚሽ

ደርሰውት ምርመራ እየተደረገባቸው መሆኑን የገለጹት የኮሚሽኑ ከፍተኛ ዲሬክተር ዶክተር ሚዛን አባተ ግድያው ስለተፈጸመበት አውድም አብራርተዋል። ምርመራው እስካሁን አላለቀም። ምርመራው ይቀጥላል። አሁን ግን እስካሁን ምርመራ በማድረግ በደረስንባቸው ግኝቶች መሰረት ለማሳየነት ያክል የወሰድናቸው እንጂ ከዚህም በላይ በጣም በርካታ አቤታዎች ደርሰውን እየመረመር ነው ከግድያ ጋር በተያያዘ ማለት ነው እና በነዚህ አሁን ባረጋገጥናቸው ቦታዎች ላይ እየተከሰጡ ግድያዎችን ባይመለከት

እያየን ያለ ነው። ትሬንድ እንግዲህ በታጣቂ ሀይሎችና በመንግስት የጸጥታ ሀይሎች ጦርነት ወይም ደግሞ ግጭት ይከሰትና ወይም ደግሞ በታጣቂ ሀይሎች እንደዚህ ጥቃት ከተፈጸመ በኋላ በመንግስት የጸጥታ ሀይሎች የሚፈጸሙ ከህግ ውጭ የሆኑ ግድያዎች መኖራቸውን ነው በአሁኑ ዙር አጉልቶ ማሳየት የፈለገው ነው። እንግዲህ አንዳንዶቹ ቤት ለቤት በሚደረግ አሰሳ ሊሆኑ ይችላል። ሌሎቹ ደግሞ በመንገድ ላይ የሚሄዱ ሰዎችን ደጋፊ ናቸው አኖ ይመጣል

በክልሉ የተለያዩ አካባቢዎች በአውደ ግጭቱና በታጣቂ ቡድኖች በሚፈጸሙ ጥቃቶች በሲቪሎች ላይ የሚደርሱ ጉዳቶች እንዲሁም በመንግስት የጸጥታ ኃይሎች በሲቪል ሰዎች ላይ የሚፈጸሙ ከህግ ውጭ ግድያዎች እጅግ አሳሳቢ እንደሆኑ መቀጠላቸውን ኮሚሽኑ አስታውቋል። ለዚህም ተጠያቂነት መስፈን እንዳለበትና የትጥቅ ግጭቱ ሰላማዊ መፍትሄ እንደሚሻው ዶክተር ሚዛኒ አባቴ ያመለክታሉ። በግጭት ውስጥ ተሳታፊ ያልሆነ ማንኛውም ሰው

የሚገደልበት ሁኔታ ህገ ወጥ ያደርገዋል። ከዛ በተጨማሪ ምግ ሀራጆች እንዲሆኑ በቁጥጥር ስር ከዋሉ በኋላ ጉዳያቸው ህጉ በሚፈቅደው መሰረት የሚታይ ተደርጎ ፍርድ በበሚያው ጉዳይ ይወሰናልኝ እ ከዚያ ውጭ የሚደረጉ እንግዲህ እንደዚሁ ህገወጥ ናቸው ማለት ነው። ስለዚህ እነዚህ አይነት ነገሮች መስተካከል ያለባቸው ናቸው። በአጠቃላይ ሀገራችን ውስጥ ያሉ ህጎችን ዓለም አቀፍ የሰብአዊነትና የሰብአዊነት ህጎችን የሚጥሱ ስራ የሚያመላክቱ በመሆናቸው እነዚህ ነገሮች

በማስተካከል በመንግስት በኩል እንደዚሁ መወሰድ ያለባቸው እርምጃዎች መኖራቸው በተለይም በመንግስትም በሌሎችም በትጥቅ ትግል ውስጥ ተሳታፊ የሆኑ ሀይሎች እንደዚሁ ሰላምን በአማራጭ የሰላም አማራጭ ቅድሚያ መሰረት እንዳለበት እንዲህ አይነት ህገወጥና ሰብአዊ መብትን በሚጥስ ተግባራት የተሳተፉ ደግሞ ሁል ጊዜም ቢሆን ተጠያቂነታቸው መረጋገጥ እንደሚገባው፣ በጉዳዩ ደግሞ የተጎዱ የህብረተሰብ ክፍሎች ደግሞ

መርአዊ ከተማ በተፈጸመው ግድያ የሞቱ ሲቪሎች ቁጥር ከ80 በላይ እንደሚሆን የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ጥር 28 ቀን 2016 ዓ ም ባወጣው መግለጫ አስታውቆ ነበር። ይህን መግለጫ ተከትሎ የአሜሪካ መንግስት ገለልተኛ ምርመራ እንዲደረግ መጠየቁን መዘገባችን ይታወሳል። ከአማራ ክልል መርአዊ ከተማ የወጡ ሲቪሎችን ኢላማ ያደረጉ የግድያ ሪፖርቶች የአሜሪካ መንግስትን በእጅጉ ያሳስበዋል ያሉት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ

ሰብአዊ መብት መርማሪዎች ያለ ገደብ በአካባቢው ገለልተኛ ምርመራ እንዲያደርጉና ግድያ የፈጸሙትም ለፍርድ እንዲቀርቡ ሲሉ ባለፈው አርብ ጥሪ አድርገዋል። በጉዳዩ ላይ ከኢትዮጵያ መንግስት በኩል እስካሁን በግልጽ የተባለ ነገር የለም። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ አስተያየት እንዲሰጡን በተደጋጋሚ ያደረግነው ጥረት ስልካቸው ላይ ደውለን ባለመመለሳቸው ሊሳካልን አልቻለም። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ።

የተከታተላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት አብይ ርዕሳችን ነበር። የትንታኔው መጽሔት ይቀጥላል።

በደቡብ ወሎ ዞን ደላንታ ወረዳ የኦፓል ማዕድን ለማውጣት በዋሻ ውስጥ በቁፋሮ ላይ ሳሉ በናዳ የተያዙ ሰዎችን ህይወት ለመታደግ የሚደረገው ጥረት ዛሬ አምስተኛ ቀኑን እንደያዘ የወረዳው ማዕድን ጽህፈት ቤት አስታወቀ። ለአሜሪካ ድምፅ አስተያየታቸውን የሰጡት የጽህፈት ቤቱ ኃላፊ እስካሁን የተገኘ ምልክት ባይኖርም የአካባቢው ማህበረሰብ ከሰባ ሜትር በላይ ወደ ተራራው ውስጥ በመቆፈር የተናደውን በማንሳት ሰዎችን በህይወት ለማግኘት ጥረት እያደረገ ነው ብለዋል። በዚህ ዙሪያ የተሰናዳውን ዘገባ መስፍን አራጌ

Ya carambenar.

በአማራ ክልል ደቡብ ወሎ ዞን ደላንታ ወረዳ ሰው ሰራሽ ዋሻ የተናደባቸውን ኦፓል አምራቾች ሕይወት ለመታደግ የሚደረገው እንቅስቃሴ በቀጠሉንና ና እስካሁን የተገኘ አዲስ ነገር አለመኖሩን የደላንታ ወረዳ ማዕድን ጽፈት ቤት ኃላፊ ተስፋ ሰማው ለቪኦኤ ተናግረዋል። ኦፓል አምራች ወጣቶች በህጋዊ መንገድ ተደራጅተው ይገኛሉ ከሁለት ሺህ አራት ዓመተ ምህረት ጀምሮ ማለት ነው። ጥር ሰላሳ ለየካቲት አንድ ሌሊት ክልል ስድስት ሰዓት እስከ ሰባት ሰዓት በሚሆን ጊዜ ኢንተርቫል ውስጥ የሚቆፍሩበት ገቢል በመናዱ ምክንያት

እንግዲህ እስካሁን ከቤተሰቦቻቸው ባገኘነው መረጃ መሰረት ከሀያ በላይ የሚሆኑ ወጣቶች እዚያው ላይ ያው ተዳፍነዋል። ከዓርብ ዕለት ጀምሮ ዛሬ አምስተኛ ቀኑን ያው ሰዎችን እንግዲህ በህይወት ይኖር አይኖር የምናውቀው ጉዳይ የለም እስካሁን እንግዲህ ስለማይታወቅ፣ ስለዚህ እነሱን ለማውጣት በቀጥታ ቁፋሮ እየተካሄደ ነው። ከዓርብ ጀምሮ ዛሬ አምስተኛ ቀኑ ነውና የወረዳው መንግስትና ህዝብ በመተባበር እየተቆፈረ ነው የሚገኘው። እስካሁን ሰባ ሜትር አካባቢ ደርሷል ቁፈራው። እስካሁን ግን የተገኘ የሰው ዘር ግን የለም ወረዳ

ግና ጽህፈት ቤት ኃላፊ አብዮት ጌታሁን በናዳው የተያዙት ሰዎች ቁጥር ከአስር በላይ እንደሚገመት ከትላንት በስቲያ እሁድ ለአሜሪካ ድምፅ ገልጸው ነበር። የወረዳው ማድን ጽህፈት ቤት ኃላፊ አቶ ተስፋ ደግሞ ከቤተሰብ አገኘሁት ያሉትን መረጃ መሰረት አድርገው በናዳ የተያዙት ወጣቶች ቁጥር ከሃያ በላይ እንደሆነ ተናግረዋል። አሁን ላይ የነፍስ አድን ጥረቱን ከመግለጽ ባለፈ ውጤቱን መናገር እንደማይቻል የሚናገሩት አቶ ተስፋ በበኩላቸው ከህብረተሰቡ ጋር በመሆን ግን ጥረታቸውን አጠናክረው እንደሚቀጥሉ አረጋግጠዋል። ከዚህ ቀደም

ታስተዋልን ይሆን ሌላ ቦታ እንደሆ ገደል ተነዶ በአስራ አንደኛ ቀኑ በህይወት የተገኘ ሰው አለ። እንግዲህ ስለዚህ እንደ ፈጣሪ ፍቃድ የሚጨምረ ነው። በህይወት ይገኙ አይገኙ፣ እንግዲህ አሁን ይህን የምታውቀው ጉዳይ የለም ሰው ግን ህብረተሰቡ ያን ተስተዋል ማድረግ ግን አሁንም እየቆፈት ነው ይገኛል። ኃላፊው ለዋሻው መናድ ሁለት ምክንያቶችን ያቀርባሉ። አንደኛ ሁለት መቶ ሜትር የሚባለው በጣም በቃ ረጅም ርቀት ነው ያለው እና ከመጠን በላይ ከመቆፈሩ የተነሳ ነው ያው ገደሉ አልቻለም። ሁለተኛ ኖርማሊ ማህበረው ህጋዊ ወጣቶች ናቸው እዚያ የተዘጋጁት

አባላትና በአንዳንዱ ጊዜ ላይ ያው ሰርቀው የሚገቡ ሰዎች በህገወጥ ይኖራሉ። እነዚያ ሲገቡ ውስጥ ላይ ምሰሶውን የማፍረትና የመቁጠር ስራ ይሰራል እና ያም ጭምር ስላዳከመው ገድ ግን በዚያ ኬዝ እንዲ ለመናድ ይችላል ማለት ነው። በደብሳድን እንቅስቃሴው ላይ ተጽዕኖ ስለሚፈጠር ስሜ አይጠቀስ ያሉ አንድ አስተያየት ሰጪ ከዋሻው እርዝመት ሊደርስ ከሚችለው መታፈንና የአየር እጥረት አንጻር ዋሻው የተናደባቸውን ሰዎች በህይወት ለማግኘት ሊያዳግት ይችላል ብለዋል። ምንም ተስፋ የለም ነው የሚሉት ገና ነው

ውስጥ ነው እየቆፈሩ ያሉት። ጉዞአቸውን ቀጥለዋል፣ ግን አስቸጋሪ ነገር ነው። እኔ ዝም ብዬ ሳስበው አሁን አየር እጥረቱም ሊያጋጥማቸው ስለሚችል እንደ በህይወት የመገኘት ድላቸው ጠባብ ይመስል ደስተዋል የተባሉ የወገል ጤና ከተማ ነዋሪ ደግሞ የነፍስ አድን ስራው ተጠናክሮ መቀጠሉን አረጋግጠው የትናዳውን ዋሻ የመቆፈር ስራው ሌላ ናዳ እንዳያስከትልና ተመሳሳይ ሰብአዊ ጉዳት እንዳያጋጥም ጥንቃቄ መደረግ አለበት ብለዋል። ልክ ዋሻውን ውስጡን እንደ መንገድ እየቦረቦሩ ነበር እስከዛሬ የሚጠቀሙት እንደ መንገድ አድርገው እየቆፈሩ የሚጠቀሙት

ሲጠቀሙት ማለት ነው። አሁን ተዘግቷል መንገዱ በሙሉ የሄዱበት እንደ መንገድ ሲጠቀሙት የነበረው ዝግ ስለሆነ ያንን እየቆፈሩ እያወጣ ነው ያለው። አሁን ኦልሞስት ማህበረሰቡ ማለት ይችላል። ያው በቃ የሰው ኃይል እየገባ

እስካሁን አርባ አምሳ ሜትር አካባቢ ደርሰዋል። እሱም ሲያወጡ ትጋት አለው እነዛም እንዳይደፈኑ ማለት ነው። በአማራ ክልል ደላንታ ወረዳ ዜሮ አስራ ስምንት ቀበሌ ቆቆሀ አካባቢ ባለፈው ጥር ሰላሳ ለየካቲት አንድ አጥቢያ እኩለ ለሊት ላይ ነበር ዋሻው የተደረመሰው። ከዚህ ቀደም ከአስራ አንድ ቀናት በኋላ ከናዳ የተረፉ ሰዎች መኖራቸውን በማስታወስ ሰዎች በህይወት ሊገኙ ይችላሉ በሚል ተስፋ ቁፋሮ እየተከናወነ እንደሆነ አስተያየት ሰጪዎች ተናግረዋል። ናዳው በተከሰተበት አካባቢ ብቻ ከአራት መቶ እስከ

500 ወጣቶች በማህበር ተደራጅተው በኦፓል ማምረት ስራ ላይ እንደተሰማሩ ከወረዳው አስተዳደር የተገኘው መረጃ ያመለክታል። የደቡብ ወሎዋ ደላንታ ወረዳ ከ2004 ዓ ም አንስቶ በኦፓል ማዕድን ምርቷ ትታወቃለች። ይሁንና አመራረቱ ባህላዊ፣ ምርቱ የሚገኝበት አካባቢም አደገኛ በመሆኑ በተደጋጋሚ ዋሻ እየተናደ ለህይወት መጥፋትና ለአካል ጉዳት ምክንያት መሆኑ ይነገራል። ዘመናዊ አሰራርን መከተል ካልተቻለ ወደፊትም ተመሳሳይ ችግሮች ሊፈጠሩ ይችላሉ ሲሉ

ነዋሪዎች ያሳስባሉ። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ

ዘገባዎቻችን ይቀጥላሉ። በኢትዮጵያ ፌዴራል መንግስትና በትግራይ ክልል መካከል አሁንም አለመተማመን እንደሚታይ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ገለጹ። አቶ ጌታቸው ትናንት ለክልሉ የብዙሀን መገናኛ በሰጡት መግለጫ በፌዴራል መንግስቱ በኩል የክልሉ አመራሮች የሰላም ስምምነቱን እንደ ጊዜ መግዣ እየተጠቀሙበት ነው የሚል አመለካከት እንዳለም ገልጸዋል። ሙሉጌታ ጽብሀ ዘገባለሁ።

በትግራይ ክልል ጊዜያዊ አስተዳደርና በፌዴራል መንግስቱ መካከል አሁንም መጠራጠር እንዳለ የገለጹት አቶ ጌታቸው ረዳ ባለፈው ሳምንት በጠቅላይ ሚኒስትሩ ጽሕፈት ቤት በተካሄደው የደረ ጦርነት አጠቃላይ ስራዎች ግምገማ ላይ ያልተማመኑባቸው ጉዳዮች ተነስተው በግልጽ እንደተወያዩበት ተናግረዋል። ትላንት ሰኞ ማምሻውን ለክልሉ ብዙሃን መገናኛ መግለጫ የሰጡት የጊዜያዊ አስተዳደሩ ፕሬዚደንት ከፌዴራሉ መንግስት ጋር አለ ስላሉት አለመተማመን አብራርተዋል። ወገን ፌዴራል መንግስቴ

ዝለዓሉ ነገራት ኣለዉ ጊዜያዊ ምሕዳር የሆነ ህወሓት በፌደራሉ መንግስት በኩል ህወሃትም ሆነ ጊዜያዊ አስተዳደሩ የሰላም ስምምነቱን እንደ ጊዜ መግዣ እየተጠቀሙበት ነው የሚል አመለካከት ተይዟል። ከጠላት ጋራ ተባብራችሁ መንግስትን የመጣል አላማ አላችሁ፣ ከኤርትራ መንግስትና ከሌሎችም ጋራ ትሰራላችሁ በሚልም የተነሳ አለ።

በእኛ በኩል የሰላም ፍላጎት እንዳለንና ይህም የትግራይ ህዝብ ገዢ ሀሳብ እንደሆነ ስለምናውቅ የምንፈጽመው እንደሆነ አስረድተናል። የተገኘው ሰላም እንዲጠናከር፣ ተፈናቃዮች እንዲመለሱ፣ ነጻ ያልወጣው ህዝባችን ነጻ እንዲወጣና በፌዴሬሽን ውስጥ ያለንን ድርሻ ከመጠየቅ በቀር ጊዜ የምንገዛበት ምክንያት እንደሌለን ወይም የፕሪቶሪያውን የሰላም ስምምነት የሚጻረር እንቅስቃሴ እንደማናደርግ አብራርተናል። አቶ ጌታቸው ረዳ በመግለጫቸው

አመራራቸው የትግራይን ህዝብ ህልውና ከማረጋገጥ ውጭ ሰላምን የማደፍረስም ሆነ የፌዴራሉን መንግስት ስልጣን የመቆጣጠር አላማ እንደሌለው ገልጸዋል። በአንጻሩ በጊዜያዊ አስተዳደራቸው በኩል የፌዴራሉ መንግስት የክልሉን አመራር አንድነት ለመከፋፈል ይንቀሳቀሳል የሚል ቅሬታ መቅረቡን አቶ ጌታቸው ተናግረዋል። አያይዘውም በቀጣይ ሳምንት የፕሪቶሪያው የሰላም ስምምነት አፈጻጸም አደራዳሪ አካላት በተገኙበት እንደሚገመገም ጠቁመዋል ና

ዩናይትድ ስቴትስ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት ና የደቡብ አፍሪካ መንግስት ተወካዮች በተገኙበት እንወያያለን። የስምነቱን አፈጻጸም ገምግመን የጎደለውን ስለ መሙላትና ሰላሙን ስለ ማጠናከር እንወያያለን። የምናሳልፈው ውሳኔም ከጎረቤት ህዝብ ጋር መልሶ ወደ ግጭት የማያስገባ ና ከሁሉም በላይ ደግሞ ኢትዮጵያን የማያፈርስ መሆን ይኖርበታል። ኃይል አለኝ ያለ ሰው ሁሉ መሬት ይዞ ለእኔ ይወሰንልኝ የሚልበት ሁኔታ

ትግራይ ላይ ብቻ ሊቆም አይችልም። በቤንሻንጉል፣ በኦሮሚያ፣ በአፋር እና በማንኛውም ቦታ ይቀጥላል። ስለዚህ ችግሩ በተቻለ መጠን ሕገ መንግስቱ በሚያስቀምጠው መንገድ መፈታት አለበት በሚለው ላይ መግባባት አለ።

የሰላም ስምምነቱ እስካሁን ሙሉ በሙሉ ገቢራዊ እንዳልሆነ በመግለጫቸው የጠቀሱት አቶ ጌታቸው የክልሉ ጊዜያዊ አስተዳደር ስራውን እንደሚገባው ማከናወን አልቻለም ብለዋል። በተጨማሪ አሁንም ከ270 ሺህ በላይ አደረጃጀታቸው ያልፈረሰና ወደ ቀድሞ ህይወታቸው ያልተመለሱ የቀድሞ ተዋጊዎች እንዳሉ ፕሬዝደንቱ ገልጸዋል። መስዋዕትነት ዝከፈለ ንህልና ትግራይ ደው ዝበለ ሰራዊት። ይህ ኃይል ለትግራይ ህልውና የቆመና መስዋዕት የከፈለ ነው።

የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ሳይተገበር የምንበትንበት ሁኔታ ሊኖር አይችልም።

ከችግረኛው የመንግስት ሰራተኛ ክፍያም ከፌዴራል መንግስት ከሚላ ክልል ድጎማም እየቀነስን ለሰራዊቱ ወጪ የምናወጣበት ሁኔታ አለ። የትግራይ ክልል መነሻውን አድርጎ በተካሄደው ጦርነት በክልሉ ላይ የ80 ቢሊዮን ዶላር ውድመት እንደደረሰ በጥናት መታየቱን አቶ ጌታቸው በመግለጫቸው አንስተዋል። ይህም ለድህረ ጦርነቱ መልሶ ግንባታ የሚያስፈልገው ወጪ ከፍተኛ እንደሆነ ያሳያል ብለዋል። የመንግስት የኮሚኒኬሽን አገልግሎት በቅርቡ ባወጣው መግለጫ ከፕሪቶሪያው የሰላም

ስምምነት በኋላ የፌዴራል መንግስቱ ለክልሉ የትምህርት፣ የጤና፣ የግብርና፣ የመንገድ ግንባታና ሌሎች ዘርፎች የ37 ቢሊዮን ብር ድጋፍ ማድረጉና በዚህም በክልሉ ተጨባጭ ለውጥ ይመጣል ብለው እንደሚጠብቅ ገልጾ ነበር።

በሌላ በኩል ከጦርነቱ ጋር በተያያዘ እስካሁን ታስረው የሚገኙ የትግራይ ተወላጆች የመከላከያ ሰራዊት አባላት ጉዳይ ከጠቅላይ ሚኒስትሩ ጋር በተደረገው ውይይት እንደተነሳ እንዲፈቱም አስተዳደራቸው መጠየቁን አቶ ጌታቸው ገልጸዋል። በፌዴራሉ መንግስት በኩል የመከላከያ አባላት የነበሩ የትግራይ ክልል ተወላጆችን ወደ ስራ መመለሱና የቀሩ ካሉም እንነጋገርበታለን የሚል ምላሽ እንደተሰጠ ገልጸዋል። በተመሳሳይ በትግራይ ክልል ተይዘው የሚገኙ የጦር እስረኞችም እንዲለቀቁ በፌዴራል መንግስት እንደተጠየቁ ያነ

አቶ ጌታቸው በወንጀል የሚጠረጠሩ ካሉም ስልጣኑ የፌዴራል ነው ተብለናል ብለዋል። በምርጫ ቦርድ ድርጅታዊ ህልውና ለተሰረዘው ህወሀት ህጋዊ እውቅና መልሶ ለመስጠት ከጠቅላይ ሚኒስትሩ ጋር መግባባት ላይ እንደተደረሰ አቶ ጌታቸው ተናግረዋል። ህጋዊ ሰውነቱ እንዲመለስ ለማድረግ ያሉት የህግ ጥያቄዎች የሚስተካከሉበትን ሁኔታ ለማመቻቸትም ተስማምተናል ብለዋል።

አቶ ጌታቸው ረዳ በትናንት መግለጫቸው ያነሱት ሌላው ጉዳይ አከራካሪ ተብለው በሚነሱ አካባቢዎች ይካሄዳል ስለሚባለው የህዝበ ውሳኔ ጉዳይ ነው። ሪፈረንደም ህጋዊ መንግስት፣ ህዝበ ውሳኔ ህጋዊ መንግስት ከተቋቋመ በኋላ የሚፈጸም ስራ ነው። በዚያ ጊዜ ህዝብ የፈለገውን ውሳኔ ይወስን። የራያ የጸለምቲ ጸገዴ፣ ቃፍታ፣ ሁመራ፣ ወልቃይት ህዝብ የፈለገውን ይወስን።

ሆኖም በመሬት ላይ ያሉ ሁኔታዎችን ቀይሮ የሚደረግ ህዝበ ውሳኔ እንደሌለ ግን ሁላችንም ተግባብተናል የሚል እምነት አለኝ። በትግራይ ክልል ያጋጠመውን ረሃብ አስመልክቶ ከፌዴራሉ መንግስት ጋር ያለውን አለመግባባትም በውይይቱ እንደተነሳ አቶ ጌታቸው በመግለጫቸው ተናግረዋል። አለመግባባቱን ለመፍታትም የክልሉን ተጨባጭ ሁኔታ የሚያጠና የፌዴራሉ መንግስት ልዑክ ወደ መቀለ እንደተላከ አክለው ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።

የቀድሞው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በድጋሚ ፕሬዚዳንት የሚሆኑ ከሆነ ኔቶም በተመለከተ አሜሪካ የሚኖራትን ቁርጠኝነት አስመልክቶ በሰጡት በመ የሰጡት

አስተያየት በመላ አውሮፓ መዲናዎች መደናገጥ ሲከሰት የቃል ኪዳን ድርጅቱም ከዚህ በፊት ብዙም አድርጎት የማያውቀውን ምላሽ እንዲሰጥ አስገድዶታል። ትራምፕ ወደ ዋይት ሀውስ የሚመለሱ ከሆነ የኔቶን መዋጮ ባልከፈሉ አባላት ላይ ሩሲያ ጥቃት እንድትፈጽም እንደሚያበረታቱ በቅርቡ መናገራቸው ይታወሳል። የአሜሪካ ድምጽ ከፍተኛ የዲፕሎማሲ ዘጋቢ ሲንዲ ሴን ከውጭ ጉዳይ ሚኒስቴር ያደረሰችን ዘገባ እንግዳ ወልዴ እንደሚከተለው አሰናቾታል

ባለፈው ቅዳሜ በደቡብ ካሮላይና በአንድ የምርጫ ዘመቻ ላይ የነበሩትና የሪፐብሊካን ፓርቲውን ፉክክር ከፊት ረድፍ በመምራት ላይ የሚገኙት የቀድሞ ፕሬዚደንት ዶናልድ ትራምፕ ከተዘጋጀው ንግግራቸው ወጣ በማለት የአውሮፓ ሀገራት ጸጥታቸውን ማስከበርን በተመለከተ የድርሻቸውን ገንዘብ እንደማያዋጡና አሜሪካንን መጠቀሚያ እንዳደረጉ አውስተዋል። ፕሬዚደንት ቢግ ካንትሪ

የአንድ ትልቅ ሀገር ፕሬዚዳንት ከመቀመጫው ብድግ ብሎ ጌታዬ መዋጫችንን ካልከፈልንና ሩሲያ ብታጠቃን ትከላከሉናላችሁ ብሎ ጠየቀኝ። እኔም ባትከፍሉና ዕዳ ቢኖርባችሁ አልኩት። እርሱም አዎ እንደዛ ነው የሆነውን በላለኝ። እኔም በፍጹም አልከላከልላችሁም፣ እንደውም ሩሲያ ያሻት እንድታደርግ ነው

መክፈል አለባችሁ፣ መዋጮችሁም መክፈል አለባችሁ ብዬ መልስ ሰጠው። ትራምፕ ለሩሲያው ፕሬዝደንት ቭላድሚር ፑቲን ያላቸውን ፍቅር እንዲሁም ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ እምነት እንደሌላቸው ሲገልጹ አዲስ አይደለም። ሞስኮ አንድ የኔቶ አባል አገርን እንድታጠቃ እንደሚያበረታቱ መናገራቸው ግን ከአውሮፓውያኑ ዘንድ በርካታ ያልተለመዱ መልሶችን አስተናግደዋል።

የኔቶ ዋና ጸሐፊ ጄንስ ስቶልተንበርግ እንዳሉት አባላቱ አንዱ ሌላውን እንደማይከላከሉ አድርጎ አስተያየት መስጠት ጸጥታችንን የሚጎዳ ነው። ይህም አሜሪካንን ይጨምራል። የአውሮፓና የአሜሪካ ወታደሮችንም ለአደጋ ያጋልጣል ብለዋል። ተጨማሪ ያከሉትም አለ

ከምር እንነጋገር፣ ኔቶ ስትፈልግ የምትጠቀመው ሳትፈልግ የምትወው የቃል ኪዳን ድርጅት አይደለም። ነገር ግን በአሜሪካ ባለ የምርጫ ዘመቻ ውስጥ በተሰጠ የሞኛ ሀሳብ ላይ አስተያየት በመስጠት ጊዜን አላጠፋም። ትረምፕ ያሉትን ይበሉ እንጂ ኔቶን በተመለከተ የትኛውም አገር እዳ የለበትም ተብሏል። የቃል ኪዳኑ አባል አገራት ከያዝነው 2024 ጀምሮ የገቢያቸውን ሁለት በመቶ ለመከላከያ እንደሚያውሉት ቃል ገብተዋል።

ኔቶ እንደሚለው ባለፈው 2023 መጀመሪያ ላይ ከ30 አባላቱ 10 የሚሆኑት የተባለውን ሁለት በመቶ ለማሟላት ተቃርበው ነበር። አንድ ምሁር እንደሚሉት ደግሞ ትራምፕ በሪፐብሊካኑ በሚመራውን ትራምፕ በሪፐብሊካኑ በሚመራው የአሜሪካ ምክር ቤት ላሉ የፓርቲያቸው አባላት ከሩሲያ ጋር ጦርነት ላይ ላለችው ዩክሬን ተጨማሪ ወታደራዊ እርዳታ እንዳይሰጡ ጠይቀዋል። በአሜሪካ የካቶሊክ ዩኒቨርሲቲ የታሪክ ፕሮፌሰር የሆኑት ማይክል ኪሜጅ የሚያክሉት አለ

ካ ም የአሜሪካ ፖሊሲ በመቀየር ላይ ነው። ምክንያቱም ትራምፕ እጩ ሆነው ቀርበዋል። ትራምፕ የሪፐብሊካን ፓርቲ መሪ ናቸው። ከትራምፕ የተሰጡት አስተያየቶች ቀድሞ በነበሩት አስተሳሰቦች ላይ ተጨማሪ አስረጅ ሆነው የመጡ ናቸው። እንደ ምርጫው ውጤት አውሮፓ ለሩሲያ ልትታው ትችላለች በዩክሬን ያለውን ጦርነትም

አውሮፓ ብቻዋን የምትጋፈጥበት ሁኔታ ሊፈጠር ይችላል። ሌላው ምሁር ለአሜሪካ ድምፅ እንዳሉት ደግሞ ከሁለተኛው የዓለም ጦርነት ፍጻሜ ጀምሮ በአውሮፓ ደህንነትን ያረጋገጠውን ኔቶን መጠበቅን በተመለከተ የአሜሪካው ኮንግረስ አንድ ፖሊሲ አስቀምጧል። ሊንዚ ኒውመን በዩሮ ኤዥያ ቡድን ተመራማሪ ናቸው።

ከብሔራዊ መከላከያ ሕጉ ጋር አብሮ ባለፈው ዓመት የጸደቀው ሕግ አንድ የያዘው ጉዳይ ማንኛውም ፕሬዝደንት ኮንግረስ ሳያጸድቀው አሜሪካ ከኔቶ አባልነት እንድትወጣ በግሉ መወሰን አይችልም። ሌሎች ባለሙያዎች እንደሚሉት ደግሞ መጪው ፕሬዝደንት አሜሪካንን ከኔቶ ማስወጣት ሳያስፈልገው ድርጅቱን ሊያዳክም የሚችልበት መንገድ አለ።

ይህም የአሜሪካንን ወታደሮች ከጀርመን በማስወጣት ወይም በጋራ መከላከልን የሚመለከተው የኔቶ ስምምነት አንቀጽ አምስት መሠረት አሜሪካ ያለባትን ግዳጅ በተመለከተ ጥርጣሬ እንዲኖር ማድረግ ናቸው። በቃል ኪዳኑ አንቀጽ አምስት መሠረት አንድ አባል ሲጠቃ ሌሎቹ አባላት የመከላከል ግዴታ አለባቸው። አንቀጹ ተግባራዊ ሆኖ የሚያውቀው አንድ ጊዜ ብቻ ነው፤ በመስከረም 11 2001 አሜሪካ በሽብርተኞች በተጠቃች ጊዜ ሲንዲሰይን ላላከችው ዘገባ እንግዶል ነኝ።

ዋሽንግተን ዲሲ በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የዕለተ ማክሰኞ ምሽት የካቲት አምስት ሁለት ሺ አስራ ስድስት አመተ ምረት መሰናዷችን ነው። ለምሽቱ የመጀመሪያው ምዕራፍ የያዝናቸውን ዘገባዎች አጠናቀናል። ወደ ሁለተኛው ምዕራፍ እንሻገራለን።

ለምሽቱ ሁለተኛው ምዕራፍ ቀዳሚ ያደረግነው ዘገባ

ንግድና ምጣኔ ሀብት ነው። ብርን ማዳከም ወይስ ምርታማነትን ማሳደግ ይሰኛል። ኢትዮጵያ ያለባትን የውጭ ዕዳ አከፋፈል ለማስተካከል ከዓለም አቀፍ የገንዘብ ተቋማት ጋር እያደረገቻቸው ባሉ ድርድሮች የብርን የመግዛት አቅም ማዳከም አንዱ የኢኮኖሚያዊ መፍትሄ ተደርጎ በምክረ ሀሳብ ደረጃ ስለመቅረቡ ይገለጻል። ምክረ ሀሳቡ ለዓመታት ሲቀርብ እንደቆየ ያወሱት የኢኮኖሚና ኢንቨስትመንት አማካሪው አቶ ያሬድ ኃይለ መስቀል

መንግስት ግን ሳይስማማበት የቆየ ጉዳይ ስለመሆኑ ይናገራሉ። የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራም ይህ አይነቱ የፖሊሲ እርምጃ በተሞከረባቸው ሀገራት ውጤት እንዳላመጣ ያስረዳሉ። በምትኩ በምርት እድገት ላይ አተኩሮ በመስራት ኢኮኖሚው ከገጠመው ችግር ለማውጣት እንደሚቻለም ያመለክታሉ። አስማማው አየነው በዚህ ዙሪያ ያጠናቀረው ዘገባ ይቀጥላል።

ኢትዮጵያ ለአመታት የተከማቸ ውጭ ዕዳን አከፋፈል ለማስተካከልና ተጨማሪ ብድሮችን ለማግኘት ከዓለም አቀፉ የገንዘብ ተቋም ወይም በምጻሩ አይኤምኤፍ እና ከዓለም ባንክ የስራ ኃላፊዎች ጋር በምታደርጋቸው ድርድሮች የብርን የመግዛት አቅም አዳከም ምክረ ሀሳብ ለበርካታ አመታት ሲቀርብ እንደቆየ የኢኮኖሚና ኢንቨስትመንት አማካሪው አቶ ያሬዳይ ለመስቀል ያወሳሉም። በነጻ ገበያ በሚተዳደሩ ሀገሮች ላይ ከረንሲ ዲቫሉሽ ስታደርግ እና ብዙ ምርት ካለህ ሀገር ውስጥ ያንተ በዶላር

በፎረን ከረንሲ ሲታይ የምታመርታቸው ምርቶች በሌላው ዓለም ርካሽ ሆነው ይታያሉ። ስለዚህ በዛ ምክንያት አንተ ብዙ አምርተህ ብዙ መሸጥ ትችላለህ የሚል ፖሊሲ ነው እንግዲህ የከረንሲ የአድቫንቴጁ ማለት ነው። ለምሳሌ ቻይናዎች ከረንሲያቸውን ወደ ታች አድርገው ብዙ ጊዜ ይወቀሳሉ በአሜሪካኖቹ አንደርቫሪ ሆነዋል ምናምን ተብሎ እነሱም ተጽነዋል። ምክንያቱም የቻይና ብረት፣ የቻይና መኪና፣ የቻይና ቁሳቁስ አሜሪካ ሲመጣ

ወይ ዩሮፕ ሲገባ ርካሽ ሆኖ ይታያል ማለት ነው። ተቀይሮ ደግሞ ሲመጣ ያንን ዶላር ወደ አገሮቹ ከረንሲ ሲቀየር ደግሞ ለዛ ሀገር ሰው የተሻለ ብር ያገኛል ማለት ነው። ይሄ ነው ሀሳቡ መሰረታዊ። ግን ይሄ ብዙ አፍሪካ ሀገሮች አልሰራል። አሁንም የምንዛሬ ዋጋው የሚወሰነው በመንግስት ስለመሆኑም አቶ ያሬድ ይናገራሉ። ብሔራዊ ባንክ ነው የፎረን ከረንሲን መገጃውንም መሸጫውንም የሚቆጣጠረው። በየቀኑ በሳምንት ይሆን አላቅም። ግን ለብሔራዊ ባንክ ለየአንዳንዶቹ ባንክ

አንድ ዶላር በስንት ብር መግዛት እንዳለባቸው በስንት መሸጥ እንዳለባቸው የሚል ነው። መፈካከርም አይችሉም። በሀምሳ ሳንቲም፣ በሀያ ሳንቲም በመናምን እንኳን የተለያየ ዋጋ ሰጥተው አንዱ ብዙ መሰብሰብ አይችልም። ስለዚህ ልዩነት የለውም። አሁን በየትኛውም ባንክ ሰዎች ዶላር ቢላክላቸው የሚያገኙት ብር ያው ቁጥሩ አንድ ነው። ስለዚህ ምንድነው ይሄ ኮንትሮልድ ነው። እስካሁን ድረስ እሱ ነው እንግዲህ ከወለድ ባንክ ጋር ያለው

ጭቅጭቅ እና ጉተታ ውጡ ከዚህ ውስጥ ልቀቁ በየአመቱ በየመቶም ጎብኝተው የሚጽፏት ኒውስ ሌተር ላይ ሁሌም የሚደጋገመው ነገር የኢትዮጵያ ከረንሲ ኦቨርቫሊውድ ነው የሚለው እንግዲህ ያው ጠንካራ ነው እዚህ በላይ መውረድ አለበት እንግዲህ ያ እንግዲህ ቁጥር የትጋ እንደሆነ አይታወቅም የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ በበኩላቸው የብርን የመግዛት አቅም የማዳከም ምክር ሀሳብ ለኢትዮጵያ ኢኮኖሚ ችግሮች መፍትሄ አይሆንም ይላሉ

አገሪቱ የምታመርተው ጥሬ ዕቃ ለምሳሌ እንደ ቡና ወዘተ የመሳሰሉት የብር ዋጋ ዝቅ ቢል ፕሮዳክሽኑ ይጨምራል፣ ገበያ ውስጥ በዓለም አቀፍ ደረጃ ያለው ፍላጎት ለምሳሌ ወደ አሜሪካ የሚሸጠው ለጃፓን የሚሸጠው ለቻይና የሚሸጠው ለዩናይትድ አረብ ኤምሬትስ የሚሸጠው ይጨምራል ወይ የሚመረተው ይጨምራል ወይ ብሎ መጠየቅ ያስፈልጋል።

እና በዚህ አኳያ ው ሪሰርቹም ብዙ ሀገሮች ከረንሳቸውን ዝቅ አድርጉ በሚባሉበት ጊዜ የሚታየው ውጤት የዚህን ያክል አጥጋቢ አይደለም። ዝም ሙሉ ሆን ጊዜ ዲቫሊው ማድረግ ከጥቅሙ ጉዳቱ ያመዝናል የሚል እንትን ያለኝ ግን በተመሳሳይ ደግሞ ራሱ የብር ዋጋ

እያቆለቆለ የሄደበት ኢንተርናሊ የብላክ ማርኬት ለምንድን ነው እየጦፈ ወደ ላይ የሄደበት ምንድን ነው የሚለውም መሰረታዊ የፖሊሲ ጥያቄ መጠየቅ ያስፈልጋል። የዓለም አቀፉ የገንዘብ ተቋም አይ ኤም ኤፍ በ2023 ከሰሃራ በታች ያሉ ሀገራት ኢኮኖሚያዊ መረጃዎችን አስመልክቶ ባወጣው ጠቋሚ ሪፖርት ኢትዮጵያ የገንዘቧን የመግዛት አቅም በ10 በመቶ ማዳከሟን አስፍሯል። አገሪቱም በምንዛሬ ተመኖች የግፊት መረጃ ጠቋሚ መለኪያ መሰረትም ከፍተኛ ጫና ካለባቸው ሀገራት ተርታ እንደምትመደብ አስቀምጧል።

የምንዛሬ ተመኑን የሚወስነው ብሔራዊ ባንክ እንደሆነ የገለጹት አቶ ያሬድ ባለፉት አምስት ዓመታት በየጊዜው ባደረጋቸው የምንዛሬ ተመን ጭማሪዎች የብርን የመግዛት አቅም ቀድሞ ከነበረው በበለጠ መልኩ እንዲዳከም ስለማድረጉ ይናገራሉ። አሁን በፊት የነበረው ነገር ምን መሰለ? የተወሰነ ጊዜ ነው በቃ ሁለት ብር ከምናምን ነበር ባዘንስላቸው ጊዜ አንድ ዶላር ከዛ አምስት ገባ። በን ኮኖር መንግስቱ ጊዜ ስራ ሰባት ከሃምሳ ገዛ ገባ ስምንት ምናምን አለ። ከዛ አስራ ሶስት እንደዚህ ስቴፕ ቼንጅ ነው አንዴን የሚቀየር የነበረው ና አቶ መንግስት ናም ጊዜ እንዲሁ

እንደዚህ አንድ ጊዜ ሀያ በመቶ ምናምን ዲቫል እየተደረገ በአንድ ቀን ውስጥ ወደ ሀያ ሁለት ብር አካባቢ እንዲደርስ ተደርጎ ነበረ። ያ ዲቫልዩሽን ያው ማወጅ አያስፈልግም። አሁንም እኮ ከሀያ ሰባት ሀምሳ ስድስት ኤቭሪዴይ እየወረደ ነው ያለው። እንግዲህ አሁን አስራ ስድስት ምናምን ገብቷል። በብላክ ማርኬት መቶ አስራ ስድስት አስራ ሰባት ሆኗል ይባላል። ስለዚህ ምንድን ነው ገበያው የኑሮ ውድነት በዛው አይነት

ነው ያደገው፣ ማለት ነው። በስንት መቶ ፐርሰንት ኢንፍሌሽን አድገዋል፣ ዋጋ ተወዷል። ምክንያቱም አንድ ሌት ሬት ለማምጣት አንድ ዶላር የሚሸጥ ከሆነ የዛሬ አምስት አመት፣ ሀያ ሁለት ብር ነበር አንድ ሰው የሚከፍል የነበረው በባንክ እንኳን ቢያስመጣው። አሁን ቢከፍል ሀምሳ ስድስት ብር ነው። ቀረጡም በዛው መጠን በፐርሰንት ልም የሆነ የሀምሳ አምስት ቀረጥ እና የሀያ ሁለት ብር ቀረጥ የተለያየ ነው። በዛ ላይ የሚደራረቡ ቀረጦችም አሳድገውት፣ ያው ኑሮ በጣም ከባድ ሆኗል ማለት ነው። አምስት አመት አንድ ሰው ሀያ ሁለት ሺ ብር ደሞዝ ቢኖረው አንድ ሺ ዶላር ነበር ደሞዙ

አሁን ወደ ሶስት መቶ ምናምን ኖ ሰማንያ ወይም ሶስት መቶ ዘጠና ዶላር አካባቢ ቢሆን ነው ሲገመት በአሁኑ ባለ ኤክስቼንጅ ሬት ማለት ነው። ስለዚህ በዛን ያህል በስልሳ በምናምን በስልሳ አምስት ፐርሰንት ያህል ደሞዙ ቀንሷል። ግን ያው መመገቡና ኑሮ ምናምን ምንም አይቀየርም። ያው ኮንሰምሽ ነው ማለት ነው። ዶክተር አክሎግ ቢራራ እንደሚሉት ደግሞ ኢትዮጵያ ኢኮኖሚያዊ ችግሯን ለመፍታት የብርን የመግዛት አቅም ከማዳከም ይልቅ ሰላምን በማረጋገጥ ምርታማነትን ለማሳደግ መስራት የተሻለ መፍትሔ ያመጣል።

ብዙ እምቅ የሆነ ሀብት አላት። የከብት ሀብት አላት። የጥራጥሬ ሀብት አላት። የቡና ሀብት አላት። የጥጥ ሀብት አላት። የሰሊጥ ሀብት አላት። ወዘተ ወደ ማኒፋክቸሪንግ ኢኮኖሚው መቀየር አለበት። ስለዚህ የውስጡ የዶሜስቲክ ፖሊሲው ህዝብን ያማከለ ፕሮዳክሽን ለበሉን የሚጨምር ከጥገኝነት ነጻ የሚያወጣ ማኒፋክቸሪንግ ሴክተሩ እያደገ የሚሄድበት ኢምፕሎይመንቱ በተለይ ወጣቱን ትውልድ

ወደ ስራ ወደ ዘመናዊ ኢኮኖሚ የማስገባት የገጠር ኢኮኖሚውን ለማዘመን የሚደረገው ጥረት ሁሉ በጣም በከፍተኛ ደረጃ መካሄድ ይኖርበታል። ይህን ለማድረግ ግን መጀመሪያ ሰላም ያስፈልጋል። ባለፉት ዓመታት መንግስት የብርን የመግዛት አቅም ለማዳከም የወሰዳቸው እርምጃዎች አገሪቱን አጣብቂኝ ውስጥ ከተዋታል የሚሉት አቶ ያሬዳ ለመስቀል በበኩላቸው የፖሊሲ አማራጮችን በመፈተሽ ለዘላቂ መፍትሄ መስራት እንደሚበጅ ይመክራሉ። አቅርቦቱን የሚቀይር ፖሊሲ

አታመጣ በቁጥሩ ላይ ምንም ብታዘዋዘው አይሆንም። እና ይሄንን ደግሞ በቀላል መፍታት ይቻላል የሚለው ቴፕሮች ቀርበዋል። ሁለ አስራ ስምንት ላይ አቅቤ የነበረ ፈረንጆቹ ያቀረብኩት ነገር ኢትዮጵያ ውስጥ የፎረንከረንሲ ችግር እጥረት ሳይሆን ኢኮኖሚክ ፎረንከረንሲ ከረንሲ ማኔጅመንት ችግር ነው። ኢትዮጵያ ውስጥ ዶላር ወደ ኢትዮጵያ እንዳይመጡም የሚከለክሉ ህጎች አሉ። እነሱን አንሷቸው። እነዚህ ደግሞ ህጎች ደግሞ በሶሻሊዝም ጊዜ የመጡ ፖሊሲዎች ናቸው የሚሉትን ነገር አሁን ሰው ኢትዮጵያ ውስጥ ብዙ ሰው አለ

የሚሰራ በውጭ ዶላር የሚከፈለው ግን ኢትዮጵያ ውስጥ አይከፈለው። የኢትዮጵያውያንም ሆኑ ማንኛዎችን ሰዎች የሚሰሩ ሰዎች በዶላር ባንክ መክፈት ስለማይችሉ፣ ስለዚህ የሚከፍቱት የት ነው? ኒውዮርክ ነው፣ ወይም ደግሞ ውጭ ነው። ዩናይትድ ኔሽን የሚሰራ ሰው እዛ ነው የሚከፈለው ምናምን። ሁለተኛ አይተህ እንደሆነ ካፒታል ኢንቨስትመንት ሲመጣ፣ እኛ ኢንቨስትመንት አድቫይዘሪ ሲሆን በብዙ ጊዜ ለመንግስት ነግረናል። አንድ ካምፓኒ ዛሬ አስር ሚሊዮን ዶላር ኢንቨስት ያደርጋለሁ ካለ ባንክ ውስጥ ሲገባ ወደ ብር ይቀይራል።

ይሄ ስለዚህ ምንድነው? አንድ ካምፓኒ ሀያ ሚሊዮን ዶላር ኢንቨስት የሚያደርግ የሚፈልግ ከሆነ ውጭ ነው የሚያስቀምጠው። ውጭ ያስቀምጡስ እየቆነጠሩ ነው የሚያመጣው። ሶስተኛ ኤክስፖርት የሚያደርጉ ሰዎች በሀያ ስምንት ቀን ውስጥ ዶላራቸውን ካልተጠቀሙበት ወደ ብር ይቀይራል። ስለዚህ አንድ ቡና ኤክስፖርት የሚያደረግ ሰው፣ አንድ ሰሊጥ ኤክስፖርት የሚያደረግ ሰው ምንድነው የሚያደርገው? አሁን በዚህ ፖሊሲ ምክንያት ኤክስፖርተር ብቻ ሳይሆን ኢምፖርተር ይብላል። ሰሊጥ ሸጥና አንድ ሚሊዮን ዶላር ካመጣ ወዲያው በዛ

የልጆች ናፕቲ ብስኩት፣ ጁስ ምናምን ከዱባይ ያመጣበታል ያስን፣ ያተርፋዋል። ስለዚህ ምንድነው ያ ሰውዬ ግን ፎረን ካረንሲውን የመጠቀምና የማስቀመጥ እድል ብቻ አንድ ሚሊዮን ዶላር አሁን ኤክስፖርት አድርጎ ነው በዚህ ጋር በሚቀጥለው አንድ ሚሊዮን አምስት ሚሊዮን አስር ሚሊዮን ዶላር ሲሆንልኝ ፋብሪካ አቋቋምበታለሁ። ኢትዮጵያ ወደ ውጭ ምስል ከውቃ ለኮንሰምፕሽን ነው እንጂ ለካፒታል ኢንቨስትመንት እንዳይሆን ተብሏል። እነዚህ እነዚህን ፖሊሶች ብናነሳቸው

የካፒታል ዶላር ወደ አገር ውስጥ የሚመጣው ይጨምራል። የብሔራዊ ባንክ ገዢ አቶ ማሞ ምረቱ ካንዶር በፊት ከመንግስታዊ ብዙሀን መገናኛዎች ጋር በነበራቸው ቃለ መጠይቅ መንግስት የውጭ ምንዛሬ ዋጋ በገበያ እንዲወሰን አስቧል ወይ በሚል ለተጠየቁት ብሔራዊ ባንክ የውጭ ምንዛሬ ተመለውጥ ለማድረግ ያጠናውም ሆነ የተወያየው ነገር እንደሌለ ገልጸው ምላሽ ሰጥተዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ

ቀጠል ደሞ የምናልፈው ወደ ትምህርት ነክ ዘገባ ነው። በተለያዩ ምክንያቶች ከሀገራቸው የሚወጡ ኢትዮጵያውያን ቁጥር እየጨመረ መሄዱን ተከትሎ በውጭ ሀገር ተወልደው የሚያድጉ ልጆችም ቁጥር እንዲሁ ከፍተኛ ሆኗል። ሆኖም ወላጆች የመጡበትን ኢትዮጵያዊ ባህላቸውና ሃይማኖታዊ እሴቶቻቸውን በሚያንጸባርቅ መንገድ ልጆቻቸውን ለማሳደግ ጥረት ሲያደርጉ ይታያሉ።

ሆኖም ባለሙያዎች ደግሞ እንደሚሉት ከሆነ አብዛኛውን ጊዜ ይህ ሁኔታ በወላጆችና በልጆች መካከል ክፍተት በመፍጠር ልጆችን እስከ ራስ ማጥፋት ለሚያደርስ ድባቴ ውስጥ ይከታቸዋል። ስመኝሽ የቆየ ልጆችን በውጭ ሀገር የሚያሳድጉ ወላጆች በሚያጋጥሟቸው ተግዳሮት ዙሪያ ተከታዩን አሰናድታለች። የ19 ዓመቷ ማሀሌት ደምሴ ተወልዳ ያደገችው ዩናይትድ ስቴትስ አትላንታ ግዛት ውስጥ ነው።

ለወላጆቿ ብቸኛ ልጅ በመሆኗም ከኢትዮጵያዊ እናቷና አባቷ ጋር ቅርብ ግንኙነት እንዳላት

እንዲሁም የኢትዮጵያን ቋንቋ፣ ባህልና ሃይማኖት አውቃ እንድታድግ ይጥሩ እንደነበር ትናገራለች። ስለ ሁሉ ነገር ኦብነን በጣም እናወራለን። ብዙ ምንም የምንደባበቁ ነገሮች የሉም። ስለዚህ በጣም አሪፍ አስተዳደግ ነበር። በሁሉ ነገሩ በባህሉ በጣም እናከብራለን። ከቤተሰቦቻችን ጋር እንገናኛለን። ገና፣ ብቲ ፋሲካ፣ ብቲ ሁሉን ነገር እናረጋለን። አሁን ዩኒቨርሲቲ ስለገባ ነው ቤተክርስቲያን መሄድ ብዙ ያልቻልኩት ግን

እሁድ እሁድ ሁሌም ቤተክርስቲያን እንሄዳለን አብረን። አሁን በመርሰር ዩኒቨርሲቲ የህክምና ትምህርቷን የምትከታተለው ማህሌት በኢትዮጵያዊ ባህልና ወግ ቀርጸው ያሳደጓት ወላጆቿ እሷን ለአደጋ ያጋለጣል ብለው ከሚያስቧቸው ነገሮች እንድትርቅ ክልከላዎችና ገደቦች እንደነበሯቸውም ታስታውሳለች። ወይ ተይ ይበዛል አታስቢው ነው ምን ምባለው። ለምሳሌ ተይ የምትባያቸው ነገሮች ምንድን ናቸው?

ስሊፕቨር አይቻለን አንዳንዴ ህ ለምን ለምን እነሱ እንደዚህ ያደርጉኛሉ ምንድነው? አሜሪካንን ምናምንለምድው የኢትዮጵያ ሀሳባቸውን እዚ እንደዛ የሚያስቀምጡት ብዬ አስባለሁ። ግን ከአስራ ስድስት አራ አምስት ዓመት በኋላ ገባይ እቸውምን እንደሚከጥል በቃ እናቴን ሳወራት

ትነግረኛለች። አይ ለአንቺ ብዬ ነው፣ ለአንቺ ብዬ ነው ስትደጋግም ስትነግረኝ በቃ ገባኝ። ብዙ ከቤተሰቦችች ጋር ካልተግባባሽ እና ካላወራችሁ በቃ መቼም አይገባሽም። በዛ ጊዜ በቃ አልገባኝም ለምን እንደዚህ እንደሚያደርጉ ግን ሳድግ በቃ አንደርስታንድ አረግኳቸው ምክንያቱን ለእኔ ብለው ስለሆነ በቃ ገባኝ። ከኢትዮጵያ ውጭ ተወልደው የሚያድጉ ሁሉም ልጆቹ ግን እንደ መሀሊት በለጋ ድሜያቸው ተረድተው የቤተሰቦቻቸውን

ያስተዳደግ እሴትና የሚያሳድርባቸውን ተጽዕኖ አይቀበሉትም። ባለሙያዎች እንደሚሉት የዲያስፖራ ወላጆች ባላቸው ባህላዊ አመለካከትና ልጆች ከትምህርት ቤትና ከሚኖሩበት አካባቢ በመነሳት በሚያዳብሩት ፍላጎት መካከል ያለው ትልቅ ልዩነት ልጆችን እስከ ራስ መጥፋት ለሚያደርስ ድባቴ ያጋለጣሉ።

በዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ የሚኖሩ አፍሪካዊ ወላጆችንና ልጆቻቸውን በዚህ ዙሪያ የሚያማክረው የስነ ማህበረሰብ ጥናት ባለሙያው ማቴዎስ ደሳለኝ እንደ አውሮፓውያን አቆጣጠር በ2016 ያቋቋመው ተቋምም በዋናነት በልጆችና በወላጆች መካከል የሚፈጠረውን ይህን ክፍተት ለመሙላት ይሰራል።

ኢትዮጵያውያን ወላጆች ልጆቻቸውን በውጭ ሲያሳድጉ የራሳቸውን ባህላዊና ሃይማኖታዊ እሴቶች ብቻ በሚያንጸባርቅ መልኩ ለማሳደግ ሲጥሩ በልጆች ላይ የሚፈጠረውን ተጽዕኖ ማቴዎስ ያስረዳል። በጣም ብዙ አይነት ጫና አለ። ለምሳሌ እንግዲህ በጣም ሆን እኛ ከሚችስ ዲፕሬሽን አለ፣ ራስ ማጥፋት አለ። በቃ አስቸጋሪ እድሜ ነው፣ ሰውነታቸውም የተለወጠ ነው። ድገት አለ በጣም

ክሪየስ ናቸው። ኒነው የኛ ቤተሰቦች እንግዲህ በደፈናው ነው ይህን ነገር አረግ አታድርግ ነው ይሆናል ላይሆንም ነው እና ትንሽ ማስረዳት ምናምን ነገር አይታይም ብዙ አበሻ ወላጅ ላይ እና ልጆቹ ደግሞ በአንድ ሳይድ ሶሳይቲ ደግሞ ሲሄዱ ኤቭሪዴ የሚያገኙት ጓደኞቻቸውም ቢሆን የጓደኞቻቸውም ወላጅ ያያሉ። ገባሽ እንዴት ኢንተርአክት እንደሚያደርጉ ወላጆቻቸው ጋር ሁሉም ነገር ደግሞ እዚህ ሀገር መረዳት

በቃ ትምህርት ቤቱም አመሰራረቱ ክሪኪለም ሁሉን ነገር ጥያቄ እንድጠይቅ የሚገፋፋ ባህል ነው። ሶ ልጆቹ አንዳንዴ ጥያቄ ሳይመለስላቸው ሲቀር ወይም እንደዚህ አይነት ነገር አይደረግም ወይ ይደረጋል ሲባል ያለምንም እንግዲህ ያለምንም ኤክስፕላኔሽን ብዙ ጊዜ ልጆቹ ያልተወደዱ ይመስላቸዋል ወይም በቃ የማይፈለጉ ይመስላቸዋል እና ብዙ ዲፕሬሽን አለ።

በውጭ የሚወለዱ ልጆች የሚያድጉበት ስርዓት እሴትና ሕግ የአፍሪካ ወላጆች ከለመዱት እንደሚለያይ የሚያሰምርበት ማቴዎስ ይህ በልጆቹ ላይ የሚፈጥረውን ተጽዕኖ አብዛኞቹ ኢትዮጵያውያን ወላጆች እንደማያስተውልትም ያመለክታል። ያ ለምሳሌ ወይ ልጅ ምንም ማለት

የሚታወቅ አይነት ችግር አይደለም፣ ወይ መጥፎ መንፈስ ነው የሚባለው። በቃ ምንም ወላጆቻቸው አይረዱትም። ልጆቻቸው ደግሞ በዛ ለክ በቃ ራሳቸውን ነው የሚያሳድጉት ማለት ትችላለች። ሁሉም ነገር ተሸክመው ወላጆቻቸውን ለማስደሰት እየጣሩ ከቤታቸው ደግሞ ውጭ ያለው ባህል ደግሞ በጣም ስለሚለይ፣ በዛም ባህል፣ በዛም ኤክስፔክቴሽን በቃ የሚችሉት ሁሉ ማድረግ ይችላሉ እና አንዳንዴ በቃ ይበዛባቸዋል። ይበዛባቸው ደግሞ የማይሆን ውሳኔ ላይ ይደርሳሉ ማለት ነው።

ሌላው የቋንቋ ልዩነት ነው። አንዳንድ ወላጆች በሚኖሩበት ሀገር የሚነገረውን እንግሊዘኛ ይሁን ሌላ ቋንቋ ሀሳባቸውን ሙሉ ለሙሉ መግለጽ በሚያስችላቸው መንገድ አይናገሩትም። ልጆች ደግሞ ወላጆቻቸው የመጡበትን ቋንቋ አይረዱትም። ይህ በወላጆችና ልጆች ግንኙነት ላይ ትልቅ ክፍተት እንደሚፈጥር ማቴዎስ ይገልጻል። ልጆቹ አማርኛም በደንብ አይችሉም ወይ ትግረኛም በደንብ አይችሉም፣ እንግሊዝኛ ነው የሚችሉት። ወላጆቻቸው ደግሞ አይችሉም እንግሊዝኛ በደንብ። ብዙ ጊዜ ትንሿ ችግር

ጎልታ ጎልታ ወይ ትናንሽ ነገር ተጨማምሮባት በጣም ትልቅ ችግር ይሆናል ለነዚህ ልጆች እና ብዙ ጊዜ አጋጥሞናል ባጭሩ ሁለት ሶስት ስራ ደግሞ ሲሰሩ ከልጆቻቸው ይረቃሉ ሳያውቁት ኦቨርታይም ልጆቹ በጣም ብዙ ጊዜ ይኖራቸዋል ለራሳቸው ወላጆቹም ወላጆቻቸውም ልጆቻቸውም እንደሚያደርጉ አያውቁም ማለት ያኔ በጣም አደጋ የሚፈጠረው እንደዚህ አይነት ሁኔታ ላይ ነው ሶ

አዎ እንግዲህ ኢትዮጵያ ብር ለመላክም ወይ ኢትዮጵያ የሚያስተዳድረው ቤተሰብ ሊኖር የሚችላል። በጣም ከባድ ነው። አንድ መልስ ያለው ነገር አይደለም። መሀሌትን ታዲያ ወላጆች አይረዱኝም የሚል ስሜት የሚበረታበትን ይህን እድሜ እንዴት አለፍሽው ብዬ ጠይቂያታለሁ። ልጆችም ወላጆችም መግባባት አለባቸው መስማትም አለባቸው። ሁሉ ጊዜም እኔ ትክክል ነኝ ወላጆች ስለሆንኩ እኔ ትክክል ነኝ ወይስ እኔ ልጅ ነኝ እኔ ትክክል ነኝ ማለት አይቻልም። መግባባት አለባቸው።

ተሳስቼ ይሄን ነገር ካልኩ ወይስ እንደዛ አይባልም እንደዛ አይባልም ከተባልኩ በቃ እደብቃለሁ። ስሜቶችን ግን ዝምብዬ ፍሪሊ ማውራት ስለምንችል ቤት ውስጥ በቃ እናወራለን። ይሄን ይሄ ትክክል ነው አይን እንደዚህ ይመስለኛል ስንባባል እንግባባለን። ሁለታችንም እንደ ልጅ የሚያስደስት እንደ ልጅ የሚያስለቅስ ነገር የለም የሚለው ማቴዎስም በዋናነት የሚመክረው ወላጆች ለልጆቻቸው ጊዜ እንዲሰጡና

በቁጣ ትዕዛዝ ማስተላለፍ ሳይሆን የመነጋገር ባህል እንዲያዳብሩ ነው። ለልጆቻቸው ጊዜ እንዲሰጡ የልጆቻቸውን አስተዳደግ ልጆቻቸው ምን እንደሚያናደዳቸው፣ ምን እንደሚያስጋቸው፣ ምን እንደሚያስደስታቸው ለማወቅ ያህል እንኳን ልጆች ጋር ጊዜ ማሳለፍ ጊዜ መስጠት አለብ። እንደዚ አይነት ነገር ከሌለ መደበቅ ነገር ታይባቸዋለች ልጆቻቸው ላይ። አለመነጋገር ኮሚኒኬሽንም በቃ የሞተ የሞተ የሞተ ይመጣልና

ያኔ ችግር ነው። በቃ ልጆቻቸው ራሳችን እንችላለን አታስፈልጉም የሚሉበት ጊዜ ይመጣል። ማቴዎስ እንደሚለው ልጆች የሚያዳምጣቸውንና የሚረዳቸውን ይፈልጋሉ። በዚህም ምክንያት በርካታ ወላጆች ልጆቻቸውን እንዲያናግርላቸውና እንዲመክርላቸው ወደ እሱ ተቋም እንደሚመጡ ይገልጻል። ላለፉት ስምንት ዓመታትም በቀጥታና በተዘዋዋሪ በአሜሪካ ለሚኖሩ ከሶስት ሺህ በላይ ወጣቶች የማማከር አገልግሎት ሰጥቷል።

ቤተሰቦቿ ባህሏንና ሃይማኖቷን አሳውቀው ስላሳደጓት ኩራት እንደሚሰማት የምትገልጸው መሀሌትም ልጆቼን በተመሳሳይ መንገድ ነው የማሳድገው ትላለች። ቀስ ብለሽ ኤክስፕሌን ብታደርጊጭ፣ ድምጽሽን ከፍ አድርገሽ ካላወራሻቸው በቃ ይገባቸዋል። ዋናው ነገር ግን ባለሙያዎች የሚመክሩት ወላጆች ለልጆቻቸው ጊዜ እንዲሰጡ፣ በግልጽ የመነጋገር ልምድ እንዲያዳብሩና በሁለቱ ባህሎችና አኗኗሮች መካከል ሚዛናዊ አመለካከት እንዲኖራቸው ነው።

ለአሜሪካ ድምፅ ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝናቸው ዘገባዎች ተጠናቀዋል። ከመሰናበታችን በፊት

ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ በምትከተለው የሁለትዮሽና የባለብዙ ወገን ዲፕሎማሲ መርህ አማካይነት በአፍሪካ ለአስርተ ዓመታት የሰላም ጥረቶችን ደግፋለች፣ እንዲሁም ሰላም በማስከበር በኩል ሰብአዊ ተደራሽነትና ለችግር ተጋላጭ የሆኑ ህዝቦችን ረድታለች ሲሉ የአፍሪካ ጉዳዮች ረዳት ሚኒስትር ጆነተን ፕራት በቅርቡ ለምክር ቤቱ በሰጡት ምስክርነት ተናግረዋል ሲል

ርዕስ አንቀጹ ሀተታውን ይጀምራል። ዩናይትድ ስቴትስ በአፍሪካ ውስጥ በርካታ የሰላም ማስከበር ተልእኮዎችን ለማገዝ ፈታኝ በሆኑ ሁኔታዎች ውስጥ ለተባበሩት መንግስታት ከፍተኛ የገንዘብ ድጋፍ አድርጋለች ሲሉም ረዳት ሚኒስትር ፕራት አክለው መናገራቸውን ርዕስ አንቀጹ ጠቅሷል።

በአንዳንድ የሰላም አስከባሪ ኃይሎች የታዩ ድክመቶችና ተቀባይነት የሌላቸው ባሕርያት ቢከሰቱም እነዚህ ተልእኮዎች ሲቪሎችን ከታጠቁ ቡድኖችና ከጦርነት ለመጠበቅ ረድተዋል። ዛሬ የአፍሪካ መሪዎችና የአፍሪካ ህብረት የሰላም ማስከበር ስራዎችን እንዲመሩ ፍላጎት እያየን ነው ያሉት ረዳት ሚኒስትሩ ፕራት የተባበሩት መንግስታት የጸጥታው ምክር ቤት ውሳኔ

2719 የሰላም ማስከበር ኃላፊነትን ከተባበሩት መንግስታት የገንዘብ ድጋፍ ጋር ወደ አፍሪካ ሀገሮች ቀይሯል ማለታቸውን ርዕስ አንቀጹ አስፍረዋል። የተባበሩት መንግስታት፣ የአፍሪካ ህብረትና የየአካባቢው ክልሎች ተልዕኮዎች ለሰብዓዊ መብቶች መከበር፣ ለሲቪሎች ጥበቃና ሰብአዊ አቅርቦትን ለማበረታታት የተነደፉ መከላከያዎችን ማካተት ነው ሲሉም ረዳት ሚኒስትሩ ተናግረዋል።

AU and sub regional missions have demonstrated a capacity to mobilize quickly, especially when provided with adequately financed and reliable logistical support mechanism. have <laughs> The

የአገሮችን ብሔራዊ ጥቅም በመጠበቅ በጊዜ ሂደት ፈጣን ምላሽ የመስጠት ችሎታ ስላላቸው ወደ ቀጠናዊና የሁለትዮሽ ተልእኮዎች የማምራት አዝማሚያዎች መኖራቸውን እያየን ነው።

የተሰጣቸውን ተልእኮና ዓለም አቀፍ ሕግን ማክበር አስፈላጊ ነው ሲሉም ረዳት ሚኒስትሩ ፕራት አጽንኦት ሰጥተዋል። ረዳት ሚኒስትሩ ተልእኮውን ለማስፈጸም በግል ውለታ ወይም ኮንትራት የሚወስዱ አካላትም የፖሊሲ አቅጣጫና ሕጋዊ አሰራሮችን እንዲያከብሩ ለማድረግ የክትትልና የተጠያቂነት አሰራርን የሚያረጋግጡ ምርጥ ተሞክሮዎችን አዘጋጅተናል ብለዋል።

In contrast, this is not what Russia's Wagner Group is or does. In the countries where Wagner is present, we have seen the number of terrorists. But the Wagner

በመጨረሻም ዩናይትድ ስቴትስ ለአሜሪካና ለአፍሪካ ግንኙነት መሳካት ጠንካራ መሰረት የሆኑትን ዲሞክራሲን፣ ሰላምና ደህንነትን ወደ ላቀ ደረጃ ለማሸጋገር ያላትን ቁርጠኝነት ትቀጥልበታለች ሲሉ ረዳት ሚኒስትሩ መናገራቸውን በመጥቀስ ርዕስ አንቀጹ ጽሑፉን ደምድመዋል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

ለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር

በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።

የተከበራቸው አድማጭ ተመልካቾቻችን ለምሽቱ ያዝናቸውን መሰናዶች እና ዘገባዎቻችንን ጨርሰናል ኤደን ገረመው መሰናዶውን በመምራት ጽዮን ግርማ በዋና አዘጋጅነት ንጉሱ ታምሬ ስርጭቱን በማቀናበር አብረናችሁ ነበርን ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን እንሰናበታለን ሰላም ጤና ስጥልን ደህና ደሩ